SBS ሬዲዮ ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ወደ አውስትሬሊያ የሚመለሱ አውስትራሊያውያን ሆቴል ውስጥ ተገልለው እንዲቆዩ ሊደረግ ነው። ዩናይትድ ስቴትስ በኮሮና ቫይረስ በተያዙ ሰዎች ቁጥር ከዓለም የቀዳሚነትን ስፍራ ያዘች የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የፌዴራል መንግሥቱ ከባሕር ማዶ ወደ አውስትራሊያ የሚመለሱ አውስትራሊያውያን በሆቴል ተገልለው እንዲቆዩ በካቢኔ ውሳኔ አሳልፏል። ጠቅላይ ሚኒስትር ስኮት ሞሪሰን መንገደኞቹ ከአውሮፕላን ወርደው የአውስትሬልያን ምድር እንደረገጡ ራሳቸውን አገልለው እንዲቆዩ ሕጋዊ ማሰሪያ ያለውን ሰነድ እንዲፈርሙ እንደሚደረግ አስታውቀዋል። አክለውም ከእኩለ ሌሊት ቀደም ብሎ ነገ ቅዳሜ ከምሽቱ 11 ሰዓት ከ59 ደቂቃ ጀምሮ ስቴትና ክፍለ ግዛቶች መንገደኞቹን ከአውሮፕላን ማረፊያ ወደ ቤታቸው ከመሄዳቸው በፊት ለሁለት ሳምንታት በሆቴል እንዲቆዩ ያደርጋሉ ብለዋል። የቪክቶሪያ ፕሪምየር ዳንኤል አንድሮስ በበኩላቸው ተመላሽ አውስትራሊያውያንን በአንድ ስፍራ ለይቶ ማቆየቱ ፖሊስንም በየቤቱ እየሄደ በመቋጠር የሚያጠፋውን ጊዜ እንደሚቆጥብለት ገልጠዋል። ተመላሾቹን ሲያስጠነቀቁም ጥፋት ከፈጸማችሁ ትያዛላችሁ። ይህን ነገር ከተቆጣጠርን እንዳይስፋፋ ማድረግ ከቻልን ትልቅ ነገር ነው። አንድ ቦታ ላይ ለሁለት ሳምንታት መቆየቱ የሞትና ሽረት ጉዳይ ነው። አሊያ ግና ከዛ የባሰ ብርቱ ነገሮችን ለመፈጸም መጠየቅን ግድ ይላል በማለት ወደ አገር ተመላሽ አውስትራሊያውያን ወለም ዘለም ሳይሉ ተገለው የመቆየት ግዴታቸውን በአግባቡ እንዲወጡ ማሳሰቢያና ማስጠንቀቂያ ሰጥተዋል። ጠቅላይ ሚኒስትሩ አክለውም የፋይናንስ ድርጅቶች ቀውሱ እንዳበቃ ለሚከሰቱባቸው ዕዳዎች መላ የሚፈለግ መሆኑን ጠቁመዋል። አያይዘውም አውስትራሊያውያን ራሳቸውን በማግለል በተቻለ መጠን በቤት ውስጥ ቆይታ የማድረጋቸውን ሂደት በማድነቅ አመስግነዋል። ይህ በእንዲህ እንዳለም የአውስትሬሊያ ዋና የሕክምና ኃላፊ ፕሮፌሰር ብሬንደን መርፊ የኮሮና ቫይረስ እየተዛመተ ባለበት ሁኔታ አውስትራሊያውያን የአካል መራራቅን ጉዳይ ትኩረት ሰጥተው ሊተገብሩት እንደሚገባ አሳስበዋል። በአሁኑ ወቅት የጤና ባለሙያዎች ስጋት ቫይረሱ ከቁጥጥር ውጪ እንዳይሆን መሆኑን ጠቅሰው አውስትራሊያውያን ጤና ባለሙያዎችን ምክር ከልብ እንዲቀበሉ ምክረ ሐሳባቸውን ለግሰዋል። ይህ በእንዲህ እንዳለም የኮሮና ቫይረስ አካላዊ መራራቅ ድንጋጌን ባልጠበቀ መልኩ ገላቸውን ፀሐይ ያስሞቁ የነበሩ ሰዎች ሜልበርን ውስጥ ዝነኛ ለሆነው ሴይንት ኪልዳቢች መዘጋት ምክንያት ሆነዋል። ምዕራብ አውስትሬሊያ ውስጥ የጀርመን ንብረት በሆነችው አርታንያ ክሩዝ መርከብ ላይ ተሳፍረው ያሉ በመቶዎቹ የሚቆጠሩ መንገደኞች ውስጥ ስምንት መቶዎቹ መንገደኞች የአውሮፓ እንዲያቀኑ ሲደረግ ዘጠኙ በቫይረሱ የተጠቁ ሰዎች ግና ከመርከቢቱ ወርደው አውስትሬሊያ ውስጥ ሕክምና እንዲደረግላቸው ተወስኗል። መርከቢቱ ላይ አንድም የአውስትሬሊያ ዜግነት ያለው ተሳፋሪ የለም። ዩናይትድ ስቴትስ በርካታ በኮሮና ቫይረስ የተጠቁ ሰዎች ካሏቸው ቻይናና ጣሊያን አልፋ ሄዳለች። ዩናይትድ ስቴትስ ውስጥ በአሁኑ ወቅት በቫይረሱ የተጠቁ ሰዎች ቁጥር 81300 ሲደርስ ቻይና ውስጥ 81285፣ ጣሊያን ውስጥ 80539 ይገኛሉ። ምንም እንኳ ዩናይትድ ስቴትስ ውስጥ በኮሮና ቫይረስ ሕይወታቸው ያለፉ ሰዎች ቁጥር 1200 ቢደርስም ፕሬዚደንት ዶናልድ ትራምፕ ግና የሟቾቹ ቁጥር በቫይረሱ ከተያዙት ሰዎች ቁጥር ጋር ሲንጻጸር አነስተኛ ነው ብለዋል። ዜናውን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ወደ አውስትራሊያ የሚመለሱ አውስትራሊያውያን ሆቴል ውስጥ ተገልለው እንዲቆዩ ሊደረግ ነው። ዩናይትድ ስቴትስ በኮሮና ቫይረስ በተያዙ ሰዎች ቁጥር ከዓለም የቀዳሚነትን ስፍራ ያዘች የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።